የኢትዮጵያ ነጻነትና ሰላም የኬንያ ትልቁ ሰላም ነው ሲሉ የኬንያ የውጭ ጉዳይ ሚኒስትር መናገራቸውን የኢትዮጵያ የውጭ ጉዳይ ሚኒስቴር ገለጸ። ጠቅላይ ሚኒስትር አብይ አህመድ በዚህ ሳምንት በሁለት የአፍሪካ ሀገሮች ያደረጉት ጉብኝት ስኬታማ እንደነበርም የውጭ ጉዳይ ሚኒስትር ቃል አቀባይ አምባሳደር ዲና ሙፍቲ በዛሬው ሳምንታዊ መግለጫቸው አስታውቀዋል። መግለጫውን የተከታተለው መለስካቸው አምሃ ተከታዩን አጠር ያለ ዘገባ ያስደምጠናል። የውጭ ጉዳይ ሚኒስቴር ቃል አቀባይ አምባሳደር ዲና ሙፍቲ ዛሬ በጠሩት ጋዜጣዊ ጉባኤ ምክትል ጠቅላይ ሚኒስትርና የውጭ ጉዳይ ሚኒስትር ዛሬ ከጎረቤት ኬንያ የውጭ ጉዳይ ሚኒስትር ጋር ባካሄዱት ውይይት ላይ ያተኩረዋል። የኬንያ ውጭ ጉዳይ ሚኒስትር ዋሜራ ሙቾዶ በአዲስ አበባ ዛሬ ጠዋት ከምክትል ጠቅላይ ሚኒስትርና ከውጭ ጉዳይ ሚኒስትር ደመቀ መኮንን ጋር ባደረጉት ቆይታ በኢትዮጵያ ወቅታዊ ሁኔታ ላይ በተለይም በሀገሪቱ ሰሜናዊ ክፍል በትግራይ ክልል ስላለው ሁኔታ የኢትዮጵያው ሚኒስትር ሰፊ ገለጻ አድርገውላቸዋል ብለዋል አምባሳደር ዲና ሙፍቴ። የታላቁ ህዳሴ ግድብ ጉዳይ በተባበሩት መንግስታት ድርጅት የጸጥታው ምክር ቤት በተነሳበት ወቅትም ኬንያ ለኢትዮጵያ የሰጠችውን ድጋፍ አንስተው ደመቀ መኮንን ምስጋናቸውን እንደገለጹ ላቸው ታውቋል። የኬንያ ውጭ ጉዳይ ሚኒስትርን በበኩላቸው አገራቸው ምንጊዜም ከኢትዮጵያ ጎን እንደምትቆም በሰፊው መግለጻቸውን አምባሳደር ዲና ሙፍቲ አንስተዋል። እኚህ ሚኒስትር በዚህ ውይይት ላይ ካነሷቸው ዋና ዋና ነገሮች መካከል አንደኛው የኢትዮጵያ ነጻነት፣ የኢትዮጵያ ሰላም፣ የኬንያ ትልቁ ሰላም እንደሆነ፣ የኢትዮጵያ እድገት፣ የኢትዮጵያ ብልጽግናና የኬንያ እድገትና ብልጽግና የኢትዮጵያ መሆኑን፣ ተወራራሽ መሆናቸውን ያላቸውን ዝምድና አንስተው ምንጊዜም ኢትዮጵያን በሚመለከት በኬንያ በኩል ማወላውል ድጋፍ እንደሚሰጥ አንስቶ አረጋግጧል። ያሉትን ችግሮች ተገቢ መፍትሄ ገንቢ መፍትሄ እንዲያገኙ በተለይ በኢትዮጵያ በኩል በኢትዮጵያ አመራር በኢትዮጵያ መንግስት በኩል መፍትሄ እንዲሰጠው፣ ለምሳሌ የህዳሴ ግድብ በአፍሪካ ማዕቀፍ እንዲፈታ ያላቸውን ጽኑ ፍላጎት የህዳሴ ግድብ የማንም ጉዳይ እንዳልሆነ የአፍሪካ ጉዳይ እንደሆነ በአፍሪካ ማዕቀፍ መፈታት እንዳለበት ከሁሉ በላይ ደግሞ ሶስቱ ሀገሮች ይህን መፍታት እንዳለባቸው አጽንኦት ሰጥተው በዚህ አቅጣጫ ስራ እንደሚሰሩ አንስተዋል። የሰሜኑ ጉዳይም እንደዚሁ በኢትዮጵያዊ ማዕቀፍ ጉዳዩ እንዲፈታ ያላቸውን ፍላጎት፣ ምንጊዜም በሁሉም መድረኮች፣ በኢጋድ መድረክም፣ በአፍሪካ ህብረትም፣ በተባበሩት መንግስታት ድርጅት መድረክም ከኢትዮጵያ ጎን እንደሚቆሙ ነው ያነሱት። ጠቅላይ ሚኒስትር አብይ አህመድ ባለፈው ሳምንት መጨረሻ ቀናት በሩዋንዳና በዩጋንዳ ያደረጉት ጉብኝትም የተሳካ እንደነበረ አምባሳደር ዲና ሙፍቲ ተናግረዋል። የክቡር ጠቅላይ ሚኒስትራችን የጎረቤት ሀገሮች በተለይ በሩዋንዳና በኡጋንዳ ያደረጓቸው ጉብኝቶች ናቸው። በዚህ ጉብኝት ከሁለቱም ሀገሮች መሪዎች ጋር ያው በባይላተራልና በቀጠና የጋራ ጉዳዮች ጋር ውይይቶች አካሂደዋል። በኢትዮጵያና በእነዚህ ሀገሮች መካከል ያለውንም ግንኙነት ይበልጥ ማጠናከር በሚቻልባቸው መንገዶች ላይ ምክክር ተደርጓል። ጉብኝቱ የተሳካ ነበር ማለት ይቻላል። በተለይ የጋራ ቻለንጆቻቸው የጋራ እድሎች ምንድን ናቸው ሪጅን ውስጥ የሚለውን ነገር ነው የተነጋገሩት። በዚሁ ደረጃ ከጂቡቲ ፕሬዚደንትም ጋር በስልክ ውይይት አካሂዷል። ከዚህ በተጨማሪም ምክትል ጠቅላይ ሚኒስትርና የውጭ ጉዳይ ሚኒስትር ከህንድ የውጭ ጉዳይ ሚኒስትር ጋር በስልክ ያደረጉትን ውይይትም ተጠቃሽ እንደሆነ ቃል አቀባዩ ገልጸዋል። በዚህ ሳምንት ውስጥ ከሳውዲ አረቢያ፣ ከታንዛኒያ እና ከኤደን ከሁለት ሺህ በላይ ኢትዮጵያውያን ስደተኞች ወደ ሀገራቸው መመለሳቸውም ታውቀዋል። መለስካቸው አመሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ